በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የክርስቶስ ቤተሰቦች እንደምንከረማችሁ። እግዚአብሔር አምላካችን ሁላችንንም በዚህ ዕለት በዚህ ሰዓት በአንድነት በጤና በቸርነት ስለ ሰበሰበን ክብርና ምስጋና ለስሙ ይሁን። እግዚአብሔር ይክበር ይመስገን። በዛሬው ዕለት ባለፉት ሳምንታት የጀመርናውን ትምህርት እንቀጥላለን። የቅዱሳን አባቶቻችንን ሕይወት ከእግዚአብሔር ቃል ጋር በማነጻጸር አብረን እንማራለን። ነገር ግን ከዛ በፊት በዛሬ ዕለት የተነበበውን ወንጌል አብረን እናነባለን። የማቴዎስ ወንጌል ምዕራፍ 18 ከቁጥር 10 እስከ 14 ያለውን አነባለሁ። ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና የሰው ልጅ የጠፋውን ለማዳን መጥቷልና ምን ይመስላችኋል ለአንድ ሰው መቶ በጎች ቢኖሩት ከነርሱም አንዱ ቢባዝን ዘጠና ዘጠኙን በተራራ ትቶ ሄዶም የባዘነውን አይፈልግምን? ቢያገኘውም እውነት እላችኋለሁ፣ ካልባዘኑት ከዘጠና ዘጠኙ ይልቅ በእርሱ ደስ ይለዋል። እንደዚሁ ከነዚህ ከታናናሾቹ አንዱ እንዲጠፋ በሰማያት ያለው አባታችሁ ፈቃድ አይደለም። እግዚአብሔር አምላካችን ስለ ቃሉ የተመሰገነ ይሁን። ታላቅ የሆነ ትምህርት የሚሰጥ ነው ስለ እግዚአብሔር ፍቅር ስለ እግዚአብሔር ምሕረት፣ ስለ ቅዱሳን መላእክት ጥበቃ፣ ስለ ቅዱሳን መላእክት በእግዚአብሔር ፊት ስለ እኛ መቆማቸው የሚያሳየን የሚያስተምረን ትምህርት ነው። ቤተ ክርስቲያናችን የሃሊውድን የፊልም ኢንዱስትሪ በመከተል አይደለም። የቅዱሳን መላእክትን አሁን ፋሽን ሆኗል በመላእክት ጥበቃ ማመን በዚህ በሀገር አሜሪካ የታችሁ ከሆነ አሁን በጣም የተለመደ ሆኗል። ነገር ግን ቤተ ክርስቲያን ይህንን የቅዱሳን መላእክት ጥበቃ የቅዱሳን መላእክትን ተራዳይነት ያወቀችው በአባቶቿ ትምህርት በቅዱሳን በቅዱሳት መጻሕፍት ትምህርት መሠረት ስለሆነ እነሆ ዛሬ በተለይ ሁላችንም የሊቀ መላእክት ቅዱስ ሚካኤልን መታሰቢያ በዓል እናከብራለን። በሱም ጥበቃ እግዚአብሔር አምላካችን ሀገራችንን እንዲታደግልን አምላካችን እግዚአብሔር ከሁላችን ጋራም እንዲያደርግልን የምህረት የሰላም ዘመን እንዲያደርግልን አምላካችን ቅዱስ ፈቃዱ ይሆንልን። ቅዱስ ሚካኤል ለኢትዮጵያውያን የተለየ ቦታ ነው ያለው። በእውነት እያንዳንዱን ኢትዮጵያዊ ስለ ቅዱስ ሚካኤል ብንጠይቀው ለየት ያለ ፍቅር ነው ያለው። ያ ደግሞ አለ ምክንያት አይደለም። እኛ ከኦሪቱ ጋር በጣም ጥብቅ ዝምድና ያለንን በኦሪቱ የእስራኤላውያን ጠባቂ ተብሎ የሚታወቀው ማን ነበር? ቅዱስ ሚካኤል ነበር። እስራኤልን የሚጠብቀውን ታላቁን መልአክ ሚካኤልን እልካለው ነው የሚለው የእግዚአብሔር ቃልም ሲናገር ስለዚህ ልክ ያንኑ ትውፊት ወስደን በእውነት ሊቀ መላእክት ቅዱስ ሚካኤል ለኢትዮጵያም ጠባቂ እንደሆነ አምነን እነሆ በየጊዜው በዓሉን እናደርጋለን በጠባቂነቱም እንጠቀማለን ከዚሁ ከቅዱሳን መላእክት ጥበቃ ጋር ግን አብሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ያሳየን እርሱ ለእኛ ያለውን ፍቅር ነው በምሳሌ ነው የነገረን የነገረን ምንድነው ያለው? መቶ በጎች ያሉት ሰው ቢኖር አንድ በጉ ቢጠፋበት፣ ቢባዝንበት ዘጠና ዘጠኙን ትቶ በተራራ ሄዶ የባዘነውን አይፈልግም ወይ? ቢያገኘውስ እውነት እላችኋለሁ ካልባዘኑት ከዘጠና ዘጠኙ ይልቅ በርሱ ደስ ይለዋል። እንደዚሁ ከእነዚህ ከታናናሾቹ አንዱ እንዲጠፋ በሰማያት ያለው አባታችሁ ፈቃድ አይደለም ነው የሚለው። አንዳንድ ጊዜ በኑሯችን ውስጥ የሚከናወነውን አንዳንድ ነገር ስንመለከት፣ አስቸጋሪ የሆነ ነገር ስናይ አይ እግዚአብሔር ደግሞ እንደ ሰው ተነስቶብኛል እንላለን። ምናልባት አንዳንዴ ያሰብነው ነገር ሳይሳካ ሲቀር ወይም ደግሞ ከአንዱ አመለጥኩኝ ስንል ወደ አንዱ ስንገባ ከአንዱ አመለጥኩኝ ስንል ወደ አንዱ ስንሄድ ወይም ደግሞ ተሳካልኝ ያልነው ነገር መጨረሻ ላይ ፈርሶ ስናገኘው የጠበቅነው ነገር እንዳልሆነ ሲሆን፣ ያን ጊዜ በእግዚአብሔር ላይ ያለንን እምነት በእግዚአብሔር ላይ ያለንን ድጋፍ በእጅጉ እንጠራጠራለን። የእግዚአብሔር ቃል ግን የሚነግረን በዚህ ተቃራኒ የሆነውን ነው። እግዚአብሔር የሚለንና ዛሬ በተለይ በዚህ ማለዳ እግዚአብሔር እንደፈቀደ መጠን ከዚህ የተቀደሰ ቦታ ይዛችሁት እንድትሄዱ የምፈልገው ነገር ከነዚህ ከታናናሾች አንዱ እንዲጠፋ በሰማያት ያለው አባታችሁ ፈቃድ አይደለም። የሚለው እግዚአብሔር ቃል ምን ማለት ነው? ከነዚህ ከታናናሾች አንዱ የተባሉት እነማን ናቸው? እኛ ነን። ከእኛ ከአንዳችንም የቱንም ያህል ስለ ራሳችን የተለየ ግምት ይኑረን፣ የቱንም ያህል ስለ ራሳችን የወደቀ የተዛባ አስተያየት ይኑረን እግዚአብሔር ግን የሚለንን ነገር እነግራችኋለሁ፣ ከእነዚህ ከታናናሾች አንዱ እንዲጠፋ በሰማያት ያለው አባታችሁ ፈቃድ አይደለም። እግዚአብሔር የኔና የናንተን መጥፋት፣ የኔና የናንተን በኃጢአት መውደቅ የሚወድ የኔና የናንተን እንባ፣ የኔና የናንተን በሃይማኖት መውደቅ የሚወድ አምላክ አይደለም። ይህን የሚወድ ሌላ አለ። የኛን ውድቀት ሁል ጊዜ የሚያጓጓው ለዛ ደስ የሚለው ጋኔን ነው፣ ሰይጣን ነው። እግዚአብሔር ግን የኛ መዳን ነው ደስታው። ሉቃስ እንደገና በሰፊው ይናገረዋል። ይህንን በድሪም እየመሰለ፣ በበግ እየመሰለ፣ በጠፋው ልጅ እየመሰለ። ደጋግሞ ይናገርና ምንድን ነው የሚለው? በአንዱ ልጅ መገኘት ወይንም ንስሐ መግባት ምክንያት በሰማያት ምንድን ነው ነው የሚለው ደስታ ይሆናል። በአንዱ ድሪም መገኘት በዚያ ቤት ደስታ እንደሚሆን፣ በአንዱ በግ መገኘት በዚያ ሀብታም ቤት ውስጥ ታላቅ ደስታ እንደሚሆን፣ ልክ እንደዚያ ሁሉ በአንድ ሰው ንስሐ መግባት በሰማያት ደስታ ይሆናል። በአንድ ሰው ሕይወት ማግኘት በሰማያት ደስታ ይሆናል። ይህ ከሆነ በአንድ ሰው ስም መጥፋት ምንድን ነው የሚሆነው? በሰማያት ሐዘን ነው የሚሆነው። በአንድ ሰው መጥፋት በሰማያት ሐዘን ነው የሚሆነው። በኢትዮጵያ ቤተ ክርስቲያን ውስጥ ብዙ ትኩረት የማንሰጥበት ነገር ግን ካየነው? ብዙ ትኩረት ብዙ ትምህርት የምናገኝበት አንድ ክፍለ ዘመን አለ። በኢትዮጵያ ቤተ ክርስቲያን ብቻ አይደለም፣ በኢትዮጵያ ታሪክ ውስጥ አባቶች ሲናገሩ ብዕር ወንዝ አይሻገርም ይላሉ። ማለትም ጸሐፊው የየራሱን ነው እያጎላ ሚጽፈው የየራሱን ወገን የሚደግፈውን ወገን ነው እያጎላ ሚጽፈው። በዛ ምክንያት በአሁኑ ጊዜ ስለዚያ ክፍለ ዘመን ብዙም የምናገኘው ነገር የለም። ከሁሉ ደግሞ የሚደንቃችሁ ልክ እንደ ዛሬው ልክ አሁን እኔና እናንተ እንደ ነበርንበት ሚሊኒየሙ ሲቀየር፣ ሺው ዓመት ወይንም ስራ ምት ስራ ምት እንኳን ግእዝ ነው ይሁን ስራው ምት ሲቀየር የነበሩ ታላላቅ ሰዎች የነበሩበት ዘመን ባለፈው የአዲስ ዓመት ዋዜማን በምናከብርበት ጊዜ አንድ ጥያቄ ጠይቄ ነበር። እዚህ ማክሰኞ የነበሩ ምዕመናንን ለመሆኑ የዛሬ አንድ ሺህ አመት ሺሁን ዓመት ስንቀይር የኢትዮጵያ ዋና ከተማ ማን ነበር ብዬ ጠይቄ ነበር። እና ገሚሱ አንኮበር አለ፣ ገሚሱ እንጦጦ አለ፣ ገሚሱ አዲስ አበባ አለ፣ ገሚሱ ጎንደር አለ፣ ገሚሱ አክሱም አለ እና መጨረሻ ላይ አንዲት ጎበዝህትናት ናት ያገኘችው መጀመሪያው ማለት ከአክሱም ቀጥሎ የኢትዮጵያ ዋና ከተማ የነበረውና የነዚያ ታላላቅ ቅዱሳን አባቶች መናኸሪያ የነበረው ሀደፋ የሚባለውና ኋላ ደግሞ ሮሃ፣ ላስታ፣ ላሊበላ የሚባለው ነው። የዛሬ አንድ ሺህ ዓመት ዓመተ ምሕረቱ በሚቀየርበት ጊዜ የነበሩት ቅዱሳን አባቶች እነዚያ ናቸው። በላስታ የነገሱት አባቶች ናቸው። ይህኔ በሀያ አንደኛው ክፍለ ዘመን ያለነው ተማርን የምንለው አወቅን የምንለው አይ ደግሞ መጣባችሁ፣ አሁንም ነገስታቱን እያነሳችሁ ነው። ነገስታቱ እኮ ከሄዱ ቆይተዋል። ለምንድ ነው የምታነሷቸው ትሉኝ ይሆናል። እነዚህን ነገስታት የምናነሳቸው ነገስታት ስለሆኑ አይደለም። ምክንያቱም ነገስታቱን በሙሉ አላነሳንም። እነዚህን ነገስታት የምናነሳቸው የተለዩ ነገስታት ስለሆኑ ነው። የተለዩ ነገስታት ስለሆኑ ነው። በዚህም ምክንያት ነገስታት በሙሉ ቅዱሳን አይባሉም። በቤተ ክርስቲያናችን ካኖናይዝድ አልሆኑም። የቅድስና ማዕረግ አይሰጣቸውም። እነዚህ ግን በዚህ ክፍለ ዘመን የነበሩ አባቶች የተወሰኑት የቅድስና ማዕረግ አግኝተዋል። እነዛን ነው ዛሬ ሶስቱን በተለይ ማስጨብጣችሁና ምንድነው ከዛ የምንማረው የሚለውን እንድትይዙት ምፈልገው። በተለይ ደግሞ ለየት የሚያደርገው እነዚያ ዘመን ሲለወጥ ነበሩ። ምንን እንዳስረከቡን ተመልከቱ። ከአንድ ሺህ ዓመት በኋላ እኛ ደግሞ ዘመን ሲለወጣለን ከአንድ ሺህ ዓመት ዓመት በኋላ ለሚነሳው ትውልድ ምንድን ምንድነው የምናስረክበው ብለን እንድናስብ ነው። አሁን አንድ ሺህ ዓመት በኋላ ቆመን ነው የምናወራው ስለ እነዚህ ሰዎች። ከነዚ ውስጥ አንዱን ማነሳላችሁ፣ የመጀመሪያው ቅዱስ ይምርሃነ ክርስቶስ ነው። ብዙ ናቸው የነበሩት ነገስታት። ስለ እነሱ አንዳንዶቹ ምንም እዚህ ልናነሳቸው ምክንያት የለንም። መራተክ ለሃይማኖት ተጠውደም፣ ጃን ስዩም፣ ግርማ ስዩም። ይምርሃነ ክርስቶስ፣ ሃርቤ፣ ላሊበላ፣ ናአኩቶ ለአብ፣ ይትባረክ የሚባሉት ናቸው። እነዚህ ናቸው ነገስታቶቹ። ረዘም ያለም ዝርዝር ያላቸው አሉ የታሪክ ጸሐፊዎች የሚጠሯቸው ነገር ግን የመጀመሪያው ማነስ አላችሁ ይምርሃነ ክርስቶስ ነው ማለት ይምርሃነ ክርስቶስ ከግርማስዩም በኋላ የነገሰ አባት ነው ቤተ ክርስቲያናችን ቅዱስ የምትለው ነው። ለምንድን ነው ቅዱስ የምትለው? የምርሃነ ክርስቶስ ከአብርሃና አጽባ አብርሃው አጽባ ከእነዚያ ቅዱሳን ነገሥታት በኋላ ለመጀመሪያ ጊዜ ክርስቲያኖች ምን አይነት ሕይወት ምን አይነት አካሄድ ሊኖራቸው ይገባል የሚለውን ነገር ልክ እንደ መንግስቱ አስተዳደር ሸክም ሆኖበት የተነሳ ታላቅ ንጉስ ነበር። ገና ሳይነግስ ራሱን ለእግዚአብሔር የሰጠና ለመንግስት የምበቃ ሰው ነኝና ይሄ አያስፈልገኝም ሳይል በክህነት አገልግሎት ያገለግል የነበረ ነው። ማለት ዲቁና ተቀብሎ ኋላ ደግሞ ቅስና ተቀብሎ እየቀደሰ አምላኩን ሲያመሰግን እያለ ነው ወደ ንግስናው የተጠራ። የሚገርማችሁ እንደነገሰ ከሱ በፊት የነበሩት ነገስታት ትንሽ እንግዲህ ሥልጣን ሲመጣ አብሮ አንዳንዴ ለስልጣን መሳቀቅ ይመጣል፣ ለስልጣን መጓጓት ይመጣልና ጥንቆላውን ባይዳ አምልኮውን በቤተ መንግስቱ አካባቢ በህዝቡ መካከል ተስፋፍቶ ነበረ። የምርሃነ ክርስቶስ ልክ በመንበሩ ላይ እንደ ተቀመጠ የመጀመሪያ ያደረገው ነገር ቢኖር በግዛቴ ውስጥ አምልኮ ባዕድ ከዛሬ ጀምሮ አይፈጸምም ብሎ ነበር ያወጀ። ያ ብቻ አይደለም። በመንግስቱ ላይ ተቀምጦ እያለ ከሁሉ የሚገርማችሁ ነገር ህዝቡን ያስተዳድራል። ቤተ መቅደስ ገብቶ ደግሞ አሃዱ አብ ብሎ ይቀድሳል። ህዝቡን ያስተዳድራል፣ ቤተ መቅደስ ገብቶ ደግሞ አሃዱ አብ ብሎ ይቀድሳል። ያ ብቻ አይደለም፣ አሃዱ አብ ብሎ ወጥቶም የሚያስተዳድራቸውን ህዝቦች ጠርቶ እንደ ንስሐ አባት ኑዛዚያቸውን ምን ያደርግ ነበር ይቀበል ነበር ኑዛዚያቸውን ይቀበል ነበር። ከእነርሱ ጋር አብሮ ሆኖ በኀጢአታቸው ያለቅስ ነበር። ከእነርሱ ጋር ሆኖ ያነባ ነበር። ከኀጢአት እስራት ነጻ የሚወጡበትን መንገድ ያሳያቸው ነበር። በእንዴት ያለ መንገድ እግዚአብሔርን ደስ እንደሚያሰኙ ያሳያቸው ነበር። ቅዱስ ይምርሃነ ክርስቶስ እንደዚህ ያለ አባት ነበር። ዛሬ ከአንድ ሺህ ዓመት በኋላ አገርን ለማስተዳደር የግዴታ ክፉ ሰው መሆን አለብን የሚል ፈሊጥ በሁላችንም ዘንድ ነው ያለው። ፖለቲካ የሚለው ቃል አሁን አሁን ርኩስ የሆነ ቃል ሆኗል በብዙ ሰዎች አንደበት። ምክንያቱም አለ፣ ምክንያት እኮ አይደለም። አብረው የበሉ ትላንትና ዛሬ ለመጋደል ሲፈላለጉ አብረው በአንድ የመከሩ በአንድ የተነሱ ሰዎች ዛሬ አንዱን አንዱ እንዴት እንደሚጥለው ሲያስብ አገርን ለማስተዳደር የግዴታ ተንኮለኛና ክፉ ሰው መሆን አለብን የሚል ነገር አለ። የሀገራችንን ታሪክ ደግሞ ካያችሁ አገር በፍቅር እንጂ፣ አገር በአንድነት እንጂ፣ በተንኮል አጸና አገር በሰላም እንጂ አገር በህብረት እንጂ አገር በመመካከር እንጂ በተንኮል አትቆምም። መካር የሌለው ንጉሥ እህ ያለ አንድ ጀምበር ነው አይደል እንዴ? አመት ነው እንዴ? አይ ጀምበር መሰለኝ ልክ ነኝ አይደል? አዎ። እናንተ አሻሽላችሁ አንድ አመት አደረጋችሁት። አይሄድም። እንደዛ ያለ አንድ ጀምበር አይነክስ ነው። አመት ካሉን ተሳስተዋል። ያላን ጀንበር አይነግስም። ይምራሃነ ክርስቶስ ይህን የተገነዘበ ይመስለኛል። ከህዝቡ ጋራ እንደ አባትና እንደ ልጅ እግዚአብሔር መሪ አድርጎ ሲያስቀምጠን እግዚአብሔር የህዝባችንን እንባ እንድናብስ ነው ያስቀመጠን። የራሳችንን ጥቅም የራሳችንን ድሎት የራሳችንን ሁኔታ እንድናስብ አደል የሚገርማችሁ ነገር ሰዓት ስለሌለን እዚሁ ላይ ቶሎ ይምርሃነ ክርስቶስን ለማጠቃለል ይምርሃነ ክርስቶስ አገሩን በቅንነት አገልግሎ ህዝቡን አገልግሎ ህግ ጠብቆ የመጀመሪያው ከእሱ በኋላም በእውነት ሌላ ሰው በታሪክ የምናውቃቸው ሁለት ሶስት ቢኖሩ ነው ህግ ጠብቀው የኖሩ ነገሥታት ሁለት ሶስት አራት ሰዎች። በቅርቡ ታሪካችን ህግ መጠበቅን የጀመሩት ቴዎድሮስ ናቸው። እኔን ይሁኝ ብለው የቆረቡ ከዛ በኋላ ያሉትም ነገሥታት አድርገዋል። ኢትዮጵያን አግብቻለሁ ብለው በድንግልናም የኖሩ አሉ እና ጼ ዮሐንስ በድንግልና አገራቸውን ያገለገሉ አሉ። ይምርሃነ ክርስቶስ እንደዚህ ነበር ያደረገው። እኔን ማገልገል የምትፈልጉ ነበር ያላቸው ሹመኞቹን በሙሉ ከእኔ ጋር መሆን የምትፈልጉ ሁሉ በሥጋ ወደሙ ተወስናችሁ በንስሐ ራሳችሁን አንጽታችሁ ሀገራችሁን አገልግሉ። እሱም እንደዛ ሆኖ ነበር የሚያገለግለው የነበረው እና መጨረሻ ላይ ሲሞት ምን እንደሆነ ታውቃላችሁ። እስከ ዛሬ ድረስ ነው። ከዚያን ጊዜ ጀምሮ ያ ይመራው የነበረው ህዝብ እየሄደ መቃብሩ ላይ ኃጢአቱን ይናዘዝ ነበር። የምርሃነ ስማኝ እንደዚህ ወዲያ ያለው እንዲህ ወዲያ ያለው እንዲህ ወዲያ ያለው እያለ አሁንም ድረስ ማለት ነው። አሁንም ቦታው ወግረስህን የሚባለው አሁን ቅዱስ የምርሃነ ክርስቶስ የሚባል ትልቅ ቤተ ክርስቲያን ተሰርቷል። በዓሉም ራሱ ጥቅምት 19 መሰለኝ ባልሳሳት ጥቅምት 19 ነው የሚከበረው። እና ያ ታላቅ አባት እንዲህ አገሩን አገልግሎ ያረፈ አባት ነበር። በዚህም ምክንያት ቤተ ክርስቲያናችን ንጉስ ይምርሃነ ክርስቶስ አይደለም የምትለው፣ ቅዱስ ይምርሃነ ክርስቶስ ብላ ነው የምትጠራው። ይህ ንጉስ በኢትዮጵያ ቤተ ክርስቲያን ውስጥ የመጀመሪያው መንፈሳዊ ሕይወትን ከአስተዳደር ጋር ማያያዝ አለብኝ፣ መንፈሳዊ ኑሮን ከዓለማዊ ኑሮዬ ጋር ማያያዝ አለብኝ ብሎ የተነሳ ንጉስ ነው። ትላንትና በዚህ በሃርቫርድ ኬኔዲ ገቨርንመንት ስኩል የሚባል አለ። እዛ ላይ ተጋብዞ አንድ ንግግር የሚያደርግ ሰው ነበረ። እና ለተማሪዎች ነው ንግግር የሚያደርገው። እነዛ ተማሪዎች ነገ ከነገ ወዲያ በዚህ በሀገር አሜሪካ ላይ ሴኔተሮች፣ ገቨርነሮች የሚሆኑ ናቸው። እና ለነሱ ንግግር በሚያደርግበት ጊዜ ያ ሰው እንዲህ አለ። እያንዳንዱ የሀገር አስተዳደር የስነ ምግባር ጥያቄ አለበት ነበር ያለው። በዛም ምክንያት በአንድ ገጽታው መንፈሳዊ ነው ነበር ያለው። ማለትም ማለት ነው አገርን ስነ ምግባራችንን ኪሳችን ውስጥ ከተን አገራችንን ልናስተዳድር አንችልም። በቅንነት፣ በየዋህነት፣ በንጽህና እግዚአብሔርን በመፍራት ካልቆምን በስተቀር እናስተዳድረዋለን የምንለውን ህዝብ የመከራ ጉርኖ ውስጥ ከተነው አስረነው ነው እናስቀምጠው። ይህ አባት ግን እንዲህ አደለም ያደረገው። ለምንድን ነው እንደዛ ያልሆነው ብንል አንድ ታላቅ ነገር ስለተገነዘበ ነው፣ መንፈሳዊ ህይወትን ስለተገነዘበ ነው። ዛሬ ይሄንን ትምህርት ነው እንድንማር የሚያስፈልገው። ያ መንፈሳዊ ህይወት በስጋው ደግሞ የታነጸ ህይወት ነው። ያ መንፈሳዊ ህይወት በንስሐ የታጠበ ህይወት ነው። ስለ ንስሐ በእውነት እንድናስብ ያስፈልጋል። በዚህ ሰዓት ስንቶቻችንን የንስሐ ህይወት ያለን? ስንቶቻችንን በንስሐ የምንመላለስ? የምታስቀድሷ አላችሁ? ሁልጊዜ ስናስቀድስ ወንጌሉ ከመነበቡ በፊት ካህኑ ወደ መንግሥተ ሰማያት የምታገባ ወንጌል እነሆ ሲል ንፍቁ ካህን ደግሞ የሰጠኸኝን የጽድቅና የመንግሥት ወንጌል እንደ ሰጠኸኝ ሰጠሁት ሲለውና ለዋናው ዲያቆን ሲሰጠው ዲያቆኑ ምንድን ነው የሚለው? መንግሥተ ሰማያት ቀርባለችና ንስሐ ግቡ። ቅዳሴ በተቀደሰ ቁጥር ይህ አዋጅ አይቀርም። መንግሥተ ሰማያት ቀርባለችና ንስሐ ግቡ። ስንቶቻችን ነን ይህን አዋጅ የተቀበለ ነው? ዛሬ አንድ ነገር ልነግራችሁ እፈልጋለሁ። የክርስትና ምልክቱ ምንድን ነው? የክርስትና ምልክቱ አንድ ነገር ብቻ ነው። ንስሐ ነው። የክርስትና ምልክቱ ንስሐ ነው። ወደ እግዚአብሔር ቤት መምጣታችን ግሩም ነው ጥሩ ነው። ነገር ግን የክርስትና ምልክት አይደለም። ምክንያቱም ወደ እግዚአብሔር ቤት የምንመጣው በራሱ ጥቅም ሆኖ ሳይሆን ጥቅም ስለምናገኝበት ነው። ያን ጥቅም ደግሞ ንስሐ ነው። ወደ እግዚአብሔር ቤት መጥተን የእግዚአብሔርን ቃል ከሰማን በኋላ ንስሐ እንገባለን። የእግዚአብሔርን ቃል መስማት ጥሩ ነው። ሰባኪ ነኝ፣ አትስሙ አልላችሁም። ነገር ግን የእግዚአብሔርን ቃል ሰምተን የእግዚአብሔር ቃል ለሚለን ምላሽ የማንሰጥ ከሆነ የእግዚአብሔርን ቃል መስማታችን ለፍርድ ነው እንጂ ለከንቱ ነው እንጂ ለምንም አይጠቅምንም። የእግዚአብሔርን ቃል በመስማታችን እንደ እነዚህ ሰዎች እኮ የእግዚአብሔርን ቃል በየዕለቱ ይሰማሉ፣ እንዴት ያሉ ልጆቼ ናቸው አይልም። ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለት ምሳሌ ሰጥቷል። ትዚላችን ለሆነ ሁለት ልጆቹን አዘዛቸው አንድ አባት ወደ እርሻ የሄድና እስቲ ስራ አለው። አንደኛውን እምቢ አለ። አንደኛው የአባቱን ቃል ሰምቶ ታላቅየው፣ ኋላ ግን አዘንና ተጸጸተና ሄደ። ሁለተኛው ደግሞ እሺ አለ፣ ነገር ግን አልሄደም። እና ጌታ ጠየቀ፣ የአባቱን ትእዛዝ የፈጸመው እ የትኛው ነው አለ። የምንሰማው የእግዚአብሔር ቃል የምናደምጠው የእግዚአብሔር ቃል ከእያንዳንዳችን ምላሽ ይጠይቃል። ተውኔት አይደለም አይተን የምንሄደው። ቲያትር አይደለም አይተን የምንሄደው። ሙዚቃ አይደለም አይተን የምንሄደው። ኢንተርቴንመንት አይደለም፣ መጽናኛ አይደለም። የእግዚአብሔር ቃል ምላሽ ይጠይቃል። ምንድን ነው እግዚአብሔር ያለን በቃሉ፣ ምንድን ነው ከእኔ የሚፈልግብን ብለን ንስሐ የሚያስገባ መንገድ ልንከተል ያስፈልጋል። ንስሐ የሌለው ህይወት ከሆነ የምንኖረው እነግራቸዋለሁ፣ ክርስትናን እየኖርን አይደለንም። ንስሐን የሌለው ህይወት ከሆነ የምንኖረው ክርስትናን እየኖርን አይደለንም። ሌላ ጥሩልኝ። ምጽዋት በጣም ግሩም ነገር ነው፣ ያለ ንስሐ ከንቱ ነው። ሁሉም በዚህ ቦታ የምናደርጋቸው ማናቸውም ነገሮች ማሰሪያቸው ምንድን ነው? ንስሐ ነው። ቅዳሴውን ተመልክታችሁ ከሆነ ከመጀመሪያው እስከ መጨረሻው ምስጋናው፣ ውዳሴው፣ እልልታው በንስሐ ምን ያለ ነው የተጌጠ ነው። ካህኑ ራሱ የእግዚአብሔርን ቃል አውቃለሁ በማለቱ ዝም ብሎ ተሽሞንሙኖ የሚኖር አይደለም። የንስሐ ሕይወት ከሌለው ለሌሎች በረከት ይሆናል፣ እግዚአብሔር በረከት ያደርገዋል፣ እሱ ግን በፍርድ ይቆማል። ይቀድስ ይስበክ ቃሉን ያንበልብል። ከኦሪስ ዘፍጥረት ጀምሮ እስከ ራእይ ድረስ ይጥቀሰው። ንስሐ ከሌለው ወዳቂ ነው። እግዚአብሔር እኔን እኮ አገልግሎኛል ብሎ አያፍረውም። ገሃነም ነው እድሉ። እንዲያውም የእሱ ይብሳል። በማወቁ አላደረገምና፣ እያወቀ እየሰማ አላደረገምና፣ እያስተማረ አላደረገምና። ስንቶቻችን ነን ንስሐ ያለን የንስሐ ሕይወት ያለን ንስሐ ይገባል። ስንቶቻችንን ከአበነፍሳችን ጋር ከመምህረ ንስሐችን ጋር ከንስሐ አባታችን ጋር ጊዜ ነበረን ቁጭ ብለን የተነጋገር? ስንቶቻችንን በተቸገርንበት ነገር ላይ እግዚአብሔር አምላካችንን አምላኪ ሆይ አቅቶኛል፣ የአንተ እርዳታ ያስፈልገኛል፣ በድየሃለሁ፣ አሳዝኝሃለሁ ያልን ስንቶቻችንን ምንድን ነው የምንጠብቀው? ጊዜ ምንድን ነው የምንጠብቀው? ምንድን ነው የምናየው? ይምርሃነ ክርስቶስ ይህንን ታላቅ እውነት የተገነዘበ አባት ነበረ። ይህንን እውነት የተገነዘበ ነበረ። ያለ ንስሐ ሀገር መቆም እንደማይችል፣ ያለ ንስሐ ትዳር መቆም እንደማይችል፣ ያለ ንስሐ ቤተሰብ መቆም እንደማይችል፣ ያለ ንስሐ በክርስትና ሕይወት አንድ ምእመን መመላለስ እንደማይችል እዚህ ኮ ነው። ዮሐንስ መጥምቁ ሲመጣ ምንድነው ያለን? መንግስተ ሰማያት ቀርባለችና፣ የመጀመሪያው ስብከቱ ይሄ ነው። ዮሐንስ መጥምቁ ሲመጣ መንግስተ ሰማያት ቀርባለችና ንስሐ ግቡ። ጌታችን ኢየሱስ ክርስቶስ የመጀመሪያ ስብከቱ ምን ነበረ? መንግስተ ሰማያት ቀርባለችና ንስሐ ግቡ። እችኑ ቃል በቃል ነው ምነግራችሁ። የጌታ የመጀመሪያው ስብከቱ ይሄ ነው፣ ንስሐ ግቡ። የዮሐንስ መጥምቁም የመጀመሪያው ስብከቱ ይህ ነበረ። ንስሐ ግቡ። መቼ ነው ምንገባው ንስሐ? ዛሬ ዛሬ፣ አሁን። ከዚህ ስትወጡ ያለው ጊዜ እንኳን አይደለም። ከዚህ ስትወጡ እዚህ ቁርስ ቤት የምትገቡበት ጊዜ የእናንተ አይደለም። አሁን ንስሐ ምንገባው፣ አሁን አሁን ነው የምንገባው። አሁን ነው። ለምን? እግዚአብሔር ከልባችን ይልቅ የቀረበን አምላክ ነው። ክብርና ምስጋና ለስሙ ይሆን። ለዚህ ነው አባቶቻችን በቅዳሴው ጊዜ፣ ለቁርባን በምንዘጋጀበት ጊዜ፣ ቅዱስ ቁርባን ከተቀበልን በኋላ የንስሐ ጸሎትን ያዘጋጁልን በእያንዳንዱ ጊዜ ራሳችንን እንድንመረምር። ስንቶቻችንን ይሄንን እየተጠቀምንበት ያለነው ስንቶቻችንን ራሳችንን መርምረን የምንሄደው፣ ራሳችንን አይተን የምንጓዘው? እንደ መጣን የምንመለስ ስንቶች ነን? እንዳዘንን የምንመለስ ስንቶች ነን? በወቀሳ ውስጥ ሆነን እንደ መጣን የምንመለስ ስንቶች ነን? ከራሳችሁ ጋር በሰራችሁት ነገር ባደረጋችሁት ነገር ራሳችሁን ይቅር ያላላችሁ ስንቶች ናችሁ? ተውት። ሌላውን ሌላ ሰው አትበሉ። ሌላ ሰው አትመልከቱ። ራሳችሁን ይቅር ያላላችሁ ስንቶች ናችሁ? ደጋግሜ እንዳልኩት በዚህ ዘመን ሰው ይቅር ካላለው በላይ ራሱን ይቅር ያላለ ሰው ነው የበዛው። ያደረግነው ነገር አስሮን ወደፊት እንዳንመለከት ወደፊት እንዳናይ ተስፋ እንዳናደርግ አድርጎ ይዞናል። ከእግዚአብሔር ጋር መታረቅ አቅቶን ከእግዚአብሔር ጋር መሆን አቅቶን ከእግዚአብሔር ጋር ሆነን በደስታ በሰላም መኖር አቅቶን። ስንቶቻችን ያለፈው ድርጊታችን እስረኞች ይሆንን? ስህተት በሁሉ አለ። በደል በሁሉ አለ። ያዕቆብ ዘስሩግ ዛሬ የቀደስ ነው ቅዳሴ። ጌታ ሆይ፣ ከሰው ከተወለደ ውስጥ አንተን ሳይበድል የኖረ ማን ነው? ማን ነው አንተን ያልበደለ? ማን ነው አንተን ያላሳዘነ? ማንም ማንም የለም። ማንም የለም። እግዚአብሔርን ሳያሳዝን የኖረ ማንም የለም። አንዳንድ ጊዜ ሕይወታችንን የምናስተካከልበት ነገር መስሎን ተራምደን የወደቅንበት፣ የቆሰልንበት፣ የተላላጥንበት ብዙ ነገር አለ። ያ ያለፈ ነገር ነው። በዛ ውስጥ ግን እስረኞች ሆነን ነገን ተስፋ እንዳናደርግ ነገን እንዳናይ ሆነን ያለን ስንቶች ነን? አምላኬ ሆይ ተሳስቻለሁ ማለት ውርደት መስሎን የታየን ስንቶቻችን ነን? ስንቶቻችን ነን? ወንድማችን እህታችን ባቆሰሉን ነገር የዛሬ ዓመት ሊሆን ይችላል፣ የዛሬ ሁለት ዓመት ሊሆን ይችላል፣ የዛሬ ሦስት ዓመት፣ አስር ዓመት፣ ሀያ ዓመት ትውልድን ሳይቀር ህዝብን ሳይቀር አምርረን ነቅሰን አዝነንባቸው ይቅርም ሳንላቸው ይቅርታም ሳንጠይቃቸው ተቋስለን ተያይዘን ያለን ስንቶች ነን? መቼ ነው ንስሐ ሚኖረን? መቼ ነው አባቶቼ? መቼ ነው እናቶቼ? መቼ ነው ወንድሞቼ እህቶቼ ንስሐ ሚኖረን? አሁን አንዳንድ ጊዜ የምንፈልገው ስለ ሀገራችን የሆነ የላይ ላይ የሆነ አፋዊ የሆነ ነገር አድርገን ቀባብተነው በቃ በሀገራችን ውስጥ አንድ የሆነ ለውጥ ይመጣል ብለን ነው የምናስበው። ውሸት። ልባቸውን ለእግዚአብሔር የሰጡ ጥቂት ሰዎች አገሪቷን እንደሚቀይሩ ታውቃላችሁ። ህይወታቸውን ለእግዚአብሔር የሰጡ ጥቂት ሰዎች፣ በንጽህና የሚራመዱ ጥቂት ሰዎች። እግዚአብሔር ሰዶምን ለማዳን አብርሃምን የጠየቀው በሰዶም ስንት ጻድቃን አሉ ነው ያለው። ስንት ጻድቃን አሉ በሰዶም ቅዱስ ይምርሃነ ክርስቶስ ይሄንን ታላቅ ነገር የተገነዘበ ነበረ የንስሃን ህይወት የተገነዘበ ነበረ። ስለዚህ ንጉስ ሆኖ እኔ ንጉስ ነኝና ብሎ ራሱን ወደዛ የጣለ አልነበረም ወደ ብዙ ነገር አልገባም ምንድነው ወደ ንስሐ እንዳንመጣ የሚያደርገን ነገር ባለትዳሮች እግዚአብሔር በልጅ የባረካችሁ እግዚአብሔር ደግሞ ፍቅርን ያበዛላችሁ ልጅ ቅድመ ሁኔታ አይደለም ደግሞ እግዚአብሔር በፍቅር ያበዛችሁ አንዳችሁ ለአንዳችሁ ራሳችሁን የሰጣችሁ አንዳችሁ ለአንዳችሁ ጊዜያችሁን፣ ንብረታችሁን፣ ጉልበታችሁን የሰጣችሁ ወደ ንስሐ እንዳትመጡ የሚያደርጋችሁ ነገር ምንድን ነው? እግዚአብሔር ሆይ ላለፈው ለበደልነው ነው ኃጢአት ይቅር በለን። አሁን ግን አንተን በማስደሰት መኖር እንፈልጋለን። ትዳራችንን አንተ ተረከብልን። ከእኛ በላይ የምታውቀው አንተነ ስለ እኛ ትዳር ብለን እንዳንመጣ ያደረገን ምንድን ነው? ሁለተኛው የምናየው ቅዱስ በዚሁ በዛጉዌ ሥርወ መንግሥት የነበረና ዓመተ ምሕረቱ በሚቀየርበት ጊዜ ማለት የሺው ዓመት ዘመን በሚቀየርበት ጊዜ ከነበሩት አንዱ የነበረው ቅዱስ ሀርቤ ነው። ገብረ ማርያምም ይሉታል አባቶቻችን። ቅዱስ ሀርቤ በላስታ ከነገሱት አባቶች አንዱ ነው። ቤተ ክርስቲያን ቅዱስ ነው የምትለው ለምን እንደዛ እንደምትለው ነግራችኋለሁ። ይህ አባት ቤተ ክርስቲያናችንን ከመንፈሳዊ ቅኝ አገዛዝ ነፃ ለማውጣት ያሰበ አባት ነው። የእሱ ራዕይ ነው። ከአንድ ሺህ ዓመት በኋላ በግርማዊ ቀዳማዊ አፄ ኃይለ ሥላሴ ዘመነ መንግሥት የተፈጸመው የኢትዮጵያ ልጆች የጵጵስና ማዕረግ እንዳይኖራቸው ተደርጎ አንደበታቸውን ቋንቋቸውን፣ ባህላቸውን በማያውቅ ጳጳስ ለ1600 ዓመት ቤተክርስቲያን እንድትመራ ተደርጋለች። ቅዱስ አርቤ የመጀመሪያው አባት ነበረ። ምንድን ነው እየተደረገ ያለው? ይሄ ክርስትና አይደለም። ይሄ መንፈሳዊ ቅኝ አገዛዝ ነው። ጳጳሳትን ሹምልን ብሎ ለእስክንድሪያው ፓትርያርክ ጥያቄ ያቀረበ ሰባት ጳጳሳት ይሾሙልኝ ብሎ ጥያቄ ያቀረበ የመጀመሪያው ኢትዮጵያዊ አባት ቅዱስ አርዌ ነው። ይህ አባት ይህን ጥያቄ ሲያቀርብ የሚያሳዝነው ተቃውሞ የተነሳበት ከግብፅ ብቻ አይደለም፣ ከእኛም ነው። ከግብፅ ተቃውሞ ቢነሳ አያሳዝንም። ምክንያቱም አንድ ጳጳስ ለማስመጣት በዚያን ወቅት የሚከፈለው ወርቅ የሚከፈለው ገንዘብ ይህ ነው የሚባል አይደለም። አንዳንዴ የሚመጣው ጳጳስ ከግብፅ የሚመጣው በግብፅ ያለውን ፖለቲካ የሚያስፈጽም ነበር። የኢትዮጵያ ቤተ ክርስቲያንን ታሪኳን በምትመለከቱበት ጊዜ እግዚአብሔር ምን ያህል እንደጠበቃት የምታዩት ይህንን ይህንን ታሪክ ስትመለከቱ ነው። ለምሳሌ አባ ክርስቶስ ድሎ የሚባል አንድ ጳጳስ መጥቶ ነበር። ከግብፅ ኢትዮጵያ እንደመጣ መጀመሪያ ያደረገው ነገር ምን እንደነበር ታውቃላችሁ? መስጊድ ማሰራት ነበር። ለምን ሱልጣኑ ሲልከው ምን ነበር ያደረገው ያለው ሄደህ መስጊዱን ካላሰራህ እዚህ ያሉትን ክርስቲያኖች ማለት በግብጽ ያሉትን ክርስቲያኖች አጠፋቸዋለሁ ነበር ያለው አሁን በዚህም ጊዜ የኢትዮጵያ ነገስታት የኢትዮጵያ ህዝበ ክርስቲያን አያያዙን ስላዩ በል አንተ የመጣኸው ለሌላ ተልእኮ ነው ምን ነው አባታችን ሐዋርያዊ ልትሆን አልነበረም ወይ የመጣኸው በል ተቀመጥ አሉት የሰራውን መስጊድ አፈረሱበት። ይህን ጊዜ ያኛው የግብፁ ሱልጣን ምን ብሎ ላከ ይባላል፣ ያፈረስካቸውን፣ ለኢትዮጵያው ንጉሥ ነው ያፈረስካቸውን መስጊዶች ካልሰራህ የቅዱስ ማርቆስ ቤተ ክርስቲያንን አፈርሰዋለሁ አለው። የኢትዮጵያው ንጉሥ ምን ብሎ ላከበት? የቅዱስ ማርቆስ ቤተ ክርስቲያንን በእስክንድሪያ ያለውን ካፈረስክ እኔ ደግሞ በካዕባ ድንጋይ ማለትም መካ ወርጄ ሄጅ የአምጥቼ ድንጋዩን ፈልጬ በዚያ ሰራዋለሁ ነበር ያለው። እንደዚህ አይነት ጀግኖች አባቶች ነበሩ የነበሩ እና የነዚህ የሚመጡት ጳጳሳት ቋንቋ አለማወቅ፣ የነዚህ የሚመጡት ጳጳሳት ባህላችንን አለማወቅ ቤተክርስቲያናችንን ጎርቷታል። አሁን አንዳንድ ጊዜ አሁን ያለውን ችግር ስትመለከቱ በአባቶች መካከል ያለውን ችግር ስትመለከቱ አይ እንደው የድሮው ይሻል ነበር እዚያው ከግብጽ ኢምፖርት እያደረግን ጳጳስ ብንኖር ነበር የሚሻለን እንላለን አንዳንዴ ግን አይደለም ለምንድን ነው እንዲህ አይነት ሁኔታ የተፈጠረው ለምንድን ነው እንዲህ የሆነው ብንል ለ1600 አመት ያህል ሃይማኖቷን ጠብቃ ትኑር እንጂ በአስተዳደራዊ መዋቅር ደረጃ ቤተ ክርስቲያኒቷ ምንም ነገር አልነበራትም። ያው ይመሯት የነበሩት ነገስታቱ ነበሩ። ይጠብቋት የነበሩት ነገስታቱ ነበሩ። በገዳማት አባቶች መካከል ፉክክር ነበረ። በካህናቱ መካከል ፉክክር ነበረ። ስለዚህ አሁን እንደገና የጵጵስናውን ማይረግ ስታገኝ ያ ፉክክር በጳጳሳቱ መካከል ብቅ አለ። አሁን ግን እግዚአብሔር ሊያስተምረን ሰይፍ እየመዘዘ በህዝባችን መካከል ሰማይታትን እየፈጠረ ስለሆነ ዛሬ የስልጣኑ ጥያቄ ጋብ ይላል የሚል ተስፋ አለን። እውነቴን ነው የምላችሁ፣ በዚህ ዘመን በዚህ ጊዜ ስለ ቤተ ክርስቲያኑ አንድነት ስለ ቤተ ክርስቲያኑ ኅብረት የማያስብ ካለ በቁስጥንጥንያና በእስክንድርያ የተሰራው ስራ በሀገራችንም እንደገና እንዲደገም እያሰብን ነው ማለት ነው። ቅዱስ አርቤ የመጀመሪያው ሰው ነበረ፣ ይሄንን አርቆ ያስተዋለ። የኢትዮጵያ ቤተ ክርስቲያን ነጻነት እንዲኖራት የገዛ ልጆቿን እንድትሾም ያሰበ አባት ነበር። ሶስተኛው ማን ነው? ከነዚህ ታላላቅ አባቶች አንዱ ላሊበላ ነው። እሱን ተናግሬ ቶሎ ጨርሳለሁ። ቅዱስ ላሊበላ መቼም ሁላችሁም እዚህ ካላችሁት አብዛኛዎቻችሁ ጎብኝታችሁታል። እኔ አልጎበኘሁትም። እግዚአብሔር ከረዳኝ ሄጄ ጎበኛለሁ በእውነት አንዳንድ ጊዜ እዚህ ስናስተምር አንዳንድ አባቶች የሚያስፈልገንን ነገር ይሰጡናል። እስቲ ይሄንን አንብብ ይላሉ እና ምክንያቱም ሰው ሁሉ በሁሉም ነገር አዋቂ አይደለም። አንዳንዶቻችሁ እግዚአብሔር ያሳያችሁ፣ እግዚአብሔር ያስተማራችሁ ካነበባችሁት መጽሐፍ፣ ካያችሁት ነገር የምትረዱት ነገር አለ እና በዛ መንገድ ቤተ ክርስቲያንን መርዳት፣ ካህናትን መርዳት ታላቅ ነገር ነው እና አንድ ወንድማችን ይሄንን ትምህርት የኢትዮጵያን ታሪክ ከመጽሐፍ ቅዱስ ጋር እያነጻጸርኩ በምናገርበት ጊዜ የዛሬ ሰባት ዓመት የአውሮፓውያን ሚሊኒየም በሚከበርበት ጊዜ የሲኤንኤን የዜና ማሰራጫ ያስተላለፈውን ሙሉ ዝግጅቱን ሰጠኝ። እስቲ ቀሲስ እንደገና ተመልከተው አለኝ። እውነቴን ነው የምላችሁ ሳየው። ገና ከቨሩን ሳየው ነው ያረካኝ። እነዚህ ሰዎች ኢትዮጵያውያን አይደሉም ግን በዛ የአንድ ሺህ ዓመት ታሪክ ዝግጅት ላይ የዝግጅቱ ካሴት ከቨር ገጹ ላይ ከወጡት ስዕሎች አንዱ የላሊበላ ቤተ መቅደስ ነበር። የላሊበላ ቤተ መቅደስና ካህናት ነበሩ። ውስጡም ዝግጅት ነበረው ራሱን የቻለ ላሊበላ ድረስ ሄደው በእነዚያ ነገስታት የተከናወነውን ነገር የሚያሳይ ታላቅ ነገር አዘጋጅተው ጽፈው ነበር የመጡት። ይሄንን አይቼ የእኛዎቹ ደግሞ ኢትዮጵያውያን፣ እስቲ በዚህ በሚሌኒየሙ ምን ይላሉ ብዬ ማንበብ ጀመርኩ። እንግዲህ እነዛ ምንም በዘርም አንገናኝ፣ በምንም አንገናኝ፣ ኢትዮጵያንም የሚያውቋት በምንድን ነው? በመጽሐፍ ነው፣ ሄዶ በመጎብኘት ነው። እና የኛዎቹ ድግ ደግሞ በጣም የተማሩት እና የተመራመሩት ለዚህ ህዝብ፣ ይላሉ ከኢትዮጵያ ነገዶች ውስጥ አንዱን እየጠሩ ለዚህ ህዝብ የኢትዮጵያ ሚሌኒየም የሚባለው ምኑም አይደለም የኢትዮጵያ ታሪክ ምኑም አይደለም እያለ ይጽፋል። ጀግናው የተማረው ምሁሩ። እግዚአብሔር ከዚህ የመንፈስ እውርነት ያድነን። እውነቴን ነው ምላቸው። ይሄ ታሪክ እስላም፣ ክርስቲያን፣ ኦሮሞ፣ አማራ፣ ጉራጌ፣ ትግሬ፣ ከፋ፣ ቤኒሻንጉል የሚል አይደለም። የኢትዮጵያን ሰማንያ ነገዶች መጥራት ይቻላል። ያን ሁሉ የሚል አይደለም። አንድ ሰው ታሪክ በመውደዱ ብቻ እንኳን የሚያደንቀው ነገር ነው። የላሊበላ ቤተ መቅደሶች እነዚያን ቤተ መቅደሶች ለማድነቅ እናንተ ኦርቶዶክስ መሆን የለባችሁም የግዴታ። ለኦርቶዶክሳዊውማ ሰማያዊት ኢየሩሳሌም በምድር ማለት ነው። እንዲያውም በነገራችን ላይ እንደዛ እኮ ነው ያደረገው ቅዱስ ላሊበላ ያንን በሚሰራበት ጊዜ፣ እነዚያን አስራ አንዱን ቤተ መቅደሶች በሚሰራበት ጊዜ ያችን በመካከለኛው ምስራቅ ያለችውን ኢየሩሳሌምን አገሬ ላይ ያመጣታለሁ፣ እሷን እስላም ወሮታል። ስለዚህ አገሬ ላይ ኢየሩሳሌምን እንደገና ፈጥራለው ነበር ያሉ። ያ ብቻ አይደለም። እንዲሁም የተወሰኑትን በሰማያዊት ኢየሩሳሌም አንፃር ተገልጦለት ነው የሰራው ነበር ያሉት። ያንንን እኛ እንገነዘበዋለን። በሃይማኖት በእውቀት ደረጃ ከሆነ ግን ዝም ብሎ፣ በታሪክ ደረጃ ከሆነ ግን ሃይማኖትን የሚጠይቅ አይደለም። የቅዱስ ላሊበላን ያንን የመሳሰሉ ህንፃዎች ያንን የመሳሰሉ ቤተ መቅደሶች ለማድነቅ ግን ዛሬ ኢንተርኔቱን፣ ጋዜጣውን፣ ምኑን ብትመለከቱ የኢትዮጵያን እስላማዊ ታሪክ ላለመቀበል ሰዎች የሚያደርጉት ነገር በጣም ከባድ ነው። ማንቋሸሹ፣ ታሪኩን ማዛባቱ ይሄ ሀገርን፣ ህዝብን አንድ የሚያደርግ አድርገው ነው የሚያስቡት። ነገር ግን እኔና እናንተ እንደገና ማድረግ የሚገባን በእውነት የነዚህን አባቶች ታሪክ ልናነብ ይገባናል። ታሪካችንን በሚገባ ማወቅ ይኖርብናል። ታሪካችንን ባየን ቁጥር አንድ ነገር ልንገራችሁ፣ ከሁሉ በላይ ደግሞ ደስ የሚለኝ እነዚህ አባቶችን ቤተ ክርስቲያን ቅዱሳን ስትላቸው ምንም ስህተት የሌለባቸው ነው ብላ አይደለም። ዳዊትን ቤተ ክርስቲያን ልብ አምላክ ብላ ስትጠራ ምንም ሕፀጽ የሌለበት ነበር እንዴ? ማን ነው ኦርዮንን ያስገደለው ማን ነው ከቤርሳቤህ ጋር የተኛው ማን ነው እንደ ቸርነት ማረኝ ብሎ የዘመረው ዳዊት ነው እነዚህንም ቅዱሳን አባቶች ታሪካቸውን በምንመረምርበት ጊዜ ድካም እናገኝባቸዋል ከእነሱና ከእኛ ታሪክ ጋር ልዩነት ያለው ግን እኛ በድካማችን በእልክ ስንጓዝ እነሱ ግን በድካማቸው እግዚአብሔርን እየጠሩ ንስሐ እየገቡ ለሀገራቸው የሚበጀውን ታላቅ ነገር አቆይተውልናል አላበዛባችሁም እዚህ ጋር ታሪኩን ላቁ። ቅዱስ ላሊበላ አስራ አንድ ቤተ መቅደሶችን ሰርቷል። ቤተ መድኃኒ ዓለም፣ ቤተ ማርያም፣ ቤተ ሚካኤል፣ ቤተ መስቀል፣ ቤተ ደናግል፣ ቤተ ጎልጎታ፣ ቤተ አማኑኤል፣ ቤተ መርቆሬዎስ፣ ቤተ ሊባኖስ፣ ቤተ ገብርኤል፣ ቤተ ጊዮርጊስ። እነዚህን አብያተ ክርስቲያናት ለመጨረስ ሃያ ሦስት ዓመት ነው የፈጀበት። ታሪክን ለሌላ መስጠት ልማዳችን ነው። አንዳንድ ነጮች እየመጡም ሲነግሩን ቴምፕላሮች ናቸው የሰሩት ኢትዮጵያውያን አይደሉም የሰሩት እያልንም መጽሐፍ ጀምረናል። አሁን እኛ ለትውልድ የሚቆይ ታላቅ ነገር መስራት ሳይሆን በዚህ ዘመን ያለነው ነው እያደረግን ያለነው የተሰራውን እንዴት አድርገን ማፍረስ እንዳለብን፣ ማፍረስ ካልቻልን ደግሞ እንዴት አድርገን ሌሎች እንደሰሩት እያደረግን መስጠት እንዳለብን የእኔ አይደለም እንላለን። ኢትዮጵያዊ እንደሰራው እርግጠኞች ከሆንን እርግጠኞች ደግሞ ካልሆንን ደግሞ የለም ነጭ ነው መጥቶ የሰራው እንላለን። ደግሞ ይህን የሚያወራልን ነጭ ነው መጥቶ። የአንተ አይምሮማ የጥቁር አይምሮማ ይሄንን አይሠራውም። ይህን ንጹብ ድንቅ እንዴት ይሰራዋል? ከኢየሩሳሌም ላሊበላ ቴምፕላሮችን አምጥቶ እዚህ መጥተው ነው የሰሩት። የቅዱስ ላሊበላ አብያተ ክርስቲያናት የኢትዮጵያውያን ውጤቶች ናቸው። ለአንድ ሺህ አመት ቆይተዋል። አሁን እየፈራረሱ ነው። ይህን ወቁ መጠገን ያለባቸው ናቸው። ከባድ አደጋ ላይ ያሉ ናቸው። የኔና የእናንተን እይታ፣ የኔና የእናንተን ህብረት የሚጠይቁ ናቸው። ዩኔስኮ የሚያይልን እኛ አንድ ስንሆን ነው። የተባበሩት መንግስታት የሚረዳን እኛ አንድ ስንሆን ነው። ሃያላን መንግስታት የሚያከብሩልን ቅርሶቻችንን እኛ አንድ ስንሆን ነው። እና እነዚያ ነገስታት ለዚህ ለአንድ ሺህ አመት የሚቆይ ይሄንን ታሪክ ጽፈውልናል። ዛሬ በዚህ አንድ ሺህ አመት ማለቂያ ላይ ቆመን ስለ እነሱ እንደዚህ ነው የምንናገረው። የእኛንስ ታሪክ ከአንድ ሺህ አመት በኋላ የሚመጣው ትውልድ እንዴት ነው የሚናገረው ነው? እሱን አስቡበት። እግዚአብሔር አምላክ በእውነት ሁላችንንም የንስሐን ህይወት የንስሐን መንገድ አምላካችን ለሁላችንም ይስጠን ቅዱስ ፈቃዶ ይሆንልን። ክብርና ምስጋና ለእርሶ ይሆን፣ አሜን።